ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። የሰብአዊ መብቶች ተሟጋችነት የፖለቲካ ታጋይነትና ጋዜጠኛነት። ያለ ዲሞክራሲ ጋዜጠኛ መሆን አይቻልም። ለምን አንድ አምባገነናዊ መንግስት ችግሩ ከጋዜጠኛ ጋር አይደለም፣ ወይም ከእውነት ጋር ብቻ አይደለም። አብረሹ ካልተሰለፍ አብረሹ ካልቆምሽ፣ ጠላት ነሽ። ይሄ የአምባገነኖች ባህል ነው፣ የትኛውም አለም ላይ። ስለዚህ አንድ ጋዜጠኛ በአንድ አምባገነናዊ ስርዓት ውስጥ የሚከሰሰው ወገናዊ ስለሆን አደለም፣ ያን መንግስት ስለሚጠላ አደለም፣ ወይም ስለ ዲሞክራሲ ስለሚታገል አደለም። ከኔ ጋር የግድ መፈረጃ አለብህ የሚል ቅድመ ሁኔታ ስለሚቀምጥበት። ስለዚህ ሳንወድ ጋዜጠኝነት መስራት ስላልቻለን ጋዜጠኝነት የሚሰራበትን ስርዓት ለማምጣት ወደ ሰብአዊ መብት ተሟጋችነት ለመሸጋገር ተገደቻለሁ ለማለት ነው እስክንድር ነጋን ይዘናል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና ሶሎሞን አባተንን። ጤና ይስጥልን የተከበራቸው አድማጮች ጤና ይስጥልን ክቡራትና ክቡራን እሁድ ታህሳስ 25 2012 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍስሀዬ ነኝ። ህዝባዊ ወያነ ሓርነት ትግራይ ህወሀት በአስቸኳይ ጉባኤው ብልጽግና ፓርቲ ሕገ ወጥ ነው በማለት እንደማይዋሃድ አስታወቀ። ፓርቲው ለሁለት ቀናት የጠራው የአስቸኳይ ጉባኤ ማምሻውን የአቋም መግለጫ በማውጣት አጠናቋል። ከኢህአደግ ጋር በተዛመደ የነበረው ሀብትንና ንብረትን የማከፋፈል ሂደት በህጋዊ መንገድ እንደሚፈጸም ገልጿል። ሙልጌታ ጽብሃ ዝርዝር አለው። ሶስት አጀንዳዎች ላይ የተወያየ የጽናትና መመከት ጉባኤ ተብሎ የተሰየመው ህዝባዊ ወያነ ሐርነት ትግራይ በታሪኩ ለመጀመሪያ ጊዜ የጠራው አስቸኳይ ጉባኤ ትናንትናና ዛሬ በመቀለ ከተማ ተካሂዷል። በአስቸኳይ ጉባኤው በህወሀት ማዕከላዊ ኮሚቴ የቀረበ የኢህአዴግ መፍረስና የብልጽግና ፓርቲ መቋቋም፣ ከኢህአዴግ ጋር ህወሀት የነበረው ግንኙነትና የምርጫና የፖለቲካ ፓርቲዎች የተሻሻለ አዋጅ፣ እንዲሁም በአዲስ የፖለቲካ ሂደት ተሳስሮ የፕሮግራም ማሻሻል የሚሉ ጉዳዮች ውይይት የተካሄደባቸው መሆኑ ተገልጿል። የጉባኤው ተሳታፊዎች በመጨረሻ ባወጡት የአቋም መግለጫ፣ አዲስ በውህደት የተቋቋመው ብልጽግና ፓርቲ አመሰራረቱ የኢህአዴግና የሀገሪቱ ህገዎች የጣሰ ነው ብለውታል። ወደዚህ አዲስ ፓርቲ ላለመቀላቀል የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴዎች ያስተላለፉት ውሳኔ እንደሚደግፉት አስታውቀዋል። እቲ بنايتم توم سلستو ضد باتل ماتين በጋራ የፈጠርነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሶስቱ ፓርቲዎች ክህደት እንዲፈርስ አድርገዋል። አስቸኳይ ጉባኤያችን ይህ ህገወጥና ጸረ ዲሞክራሲ አካሄድ እያወገዘም፣ ህወሀት ግን ይዞት የነበረ መስመርና አደረጃጀት በጽናት ይዞ ይቀጥላል። ከዚህ ባለፈ አሁን ከተመሰረተው ብልጽግና ፓርቲ ጋር በያዝነው መስመርና አስተሳሰብ አብረን መሄድ በፍጹም አንችልም። በዚህም የህወሀት ማዕከላዊ ኮሚቴና ስራ የወሰዱት አቋም ትክክለኛና ወቅታዊ ናቸው። በመሆኑም ወደዚህ ጥገኛና ህገ ወጥ ፓርቲ አገር ለማፍረስ ብሎ ህወሀት እንደማይገባና እንደማይዋሀድ አስቸኳይ ጉባኤያችን ወስኗል ነው ያሉት። ወደ ብልጽግና ፓርቲ መግባት ባርነት መቀበል ስለሆነ አንቀበለውም በማለትም ተናግረዋል። ተሳታፊዎቹ በአቋም መግለጫቸው በትግራይ ህዝብ ህልውና ከማይደራደሩ በክልሉ ከሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የህዝብ አደረጃጀት ጋር አብረው እንደሚሰሩ አስታውቋል። እንዲሁም ከኢትዮጵያ ፌዴራሊስት ኃይሎች ጋር በጋራ እንደሚሰሩ አስታውቋል። በቀጣይ የሀሳብ ልዩነቶች በማክበር ህወሀት የሚመራው የትግራይ ክልል መንግስት ከፌዴራል መንግስት ጋር ህገ መንግስቱ መሰረት ባደረገ ግን ነታቸው ይቀጥላል ብለዋል ብዝሓዝና የመስመሩን ንተሓሳስባን እምነቱን ተፈላለዩና ኣለና ማለት ኣብ ጉዳይ ህዝብናን ሃገርና ንረክበ ይህልወናን ማለት አይኮነን በያዝነው አስተሳሰብና እምነት ተለያይተናል ማለት በህዝባችንና ሀገራችን ጉዳይ ግንኙነት የለንም ማለት አይደለም። ልዩነታችን አክብረን ሀሳባችን በሰላማዊ ፣ ህጋዊና ዲሞክራሲያዊ መንገድ ማስቀጠል እንችላለን። መሆን ያለበት የሰለጠነ አካሄድም ይህ ነው። በመሆኑም ህወሀት በህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ውስጥ በጽናት ይታገላል። ህወሀት የሚመራው ክልላዊ መንግስት ከፌዴራል መንግስት ጋር ያለው ግንኙነት ሁለቱም መንግስታት በህገ መንግስቱ የተሰጣቸው ኃላፊነት መሰረት በማድረግ እንዲቀጥሉ እንደሚሰራና ከዚህ ውጭ ለሚመጣ ተግባርና እንቅስቃሴ ፍጹም እንደማንፈቅድ እንዳለፈውም በጽናት እንደሚታገለውና እንደሚመክተው አስቸኳይ ጉባኤያችን ወስኗል ነው ያሉት። በቀጣይ ከኢህአዴግ ጋር በተዛመደ የነበረው ሀብትና ንብረት ክፍፍል በህጋዊ መንገድ እንደሚያስካሄድ ያስታወቁት የጉባኤው ተሳታፊዎች ይህንን እንዲያስፈጽምም ለፓርቲው ማዕከላዊ ኮሚቴ ኃላፊነት ሰጥተዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም የሶማሊያው ጽንፈኛ ቡድን አልሸባብ የዩናይትድ ስቴትስና የኬንያ ወታደራዊ ቡድኖች የሚገለገሉበት ወታደራዊ ሰፈርን ዛሬ አጥቅቻሉ ይላል ቀድሞ የቀረቡት ዘገባዎች በቁሳዊ መሳሪያዎችና በመሰረተ ልማት ላይ ጉዳት መድረሱን ሁኔታውም ውጥረት የሰፈነበት መሆኑን የዩናይትድ ስቴትስ ወታደራዊ አፍሪቃ ኮማንድ ወይም እዝ ጠቁሟል። ኬንያንና ሶማሊያን በሚያዋስነው ድንበር ላይ ባለችው የጠረፍ ከተማ ከሚገኘው ወታደራዊ ሰፈር ጥቁር ጭስ ይታይ እንደነበር ተዘግቧል። የኬንያና የአሜሪካ ወታደሮች በወታደራዊ ሰፈር እንደሚገኙ ታውቋል። ጭሱ በወታደራዊ ሰፈር ከወደሙት ቁሳዊ መሳሪያዎች የወጣ ሊሆን እንደሚችል አፍሪኮን በሚል አጽሮት የሚታወቀው የዩናይትድ ስቴትስ ወታደራዊ ዕዝ ባወጣው መግለጫ አረጋግጧል። የላሙ ወረዳ ኮሚሽነር ኢሩንጉ ማቻሪያ ጥቃት መካሄዱን አረጋግጠው አካባቢው አሁንም ቢሆን አስተማማኝ አይደለም ብለዋል። አልሸባብ በበኩሉ ከፊል ወታደራዊ ሰፈሩን ተቆጣጥሬያለሁ ይላል። በጥቃቱ ጉዳት መድረስንም ገልጿል። ከፍተኛ የኢራን ጀነራል ባለፈው አርብ በኢራቅ መዲና ላይ በዩናይትድ ስቴትስ የአየር ድብደባ ከተገደሉ በኋላ ዩናይትድ ስቴትስ እና ኢራን የዛቻ ቃላት እየተወራወሩ ናቸው። የኢራን ከፍተኛው መሪ አያቶላ ካሜኒ ሌሎችም ግድያ ከባድ የበቀል እርምጃ እንደሚወስዱ አስታውቀዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በበኩላቸው ኢራን የበቀል እርምጃ ብትወስድ ብዙ የኢራን ቦታዎችን እንደሚያጠቁ ገልጸዋል። ኢራን ማንኛውንም የዩናይትድ ስቴትስ ሰራተኛና ንብረት ብታጠቃ ዩናይትድ ስቴትስ ኢራን ውስጥ በፍጥነትና በከባድ የምትመታቸውን 52 ሁለት ቦታዎችን ለይታለች ሲሉ ትራምፕ በትዊተር ዝተዋል። 52 ጥቁር የሚወክሉ 52 ጥቁር የለበሱ ከብዙ ዓመ 52 ቁጥር የሚወክለው ከብዙ ዓመታት በፊት በኢራን ተይዘው የነበሩትን አምሳ ሁለት አጋቾችን ነው ሲሉም ፕሬዚዳንቱ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ቃሲም ሱለይማንን የገደለውን ጥቃት ተገቢ ነበር በማለት አጥብቀው ተከላክለዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 25 2012 ዓ ም ምሽት ፕሮግራም ነው። በስርዓተ ትምህርት ጉዳይ የጀመር ነው እና በተለያዩ ኢትዮጵያ ውስጥ ድንገት ሲከሰቱ በነበሩ ጉዳዮች ምክንያት ሲተላለፍ የቆየን ውይይት በዚህ ምሽት እንቀጥላለን። የተፈጥሮ ሀብት ስላለ አደለም ሀገሮች ያደጉት እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት። ስለዚህ ዘመኑ የበለጥ የእውቀት ኢኮኖሚ ነው የሚሆነው። የስርዓተ ትምህርት ባለሙያውን ዶክተር አዳነ ገበያው ካሳን ይዘናል። ባንክ በተትረፈረፈበት ሀገር ምን አስፈለገ? እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው። እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር በንግዱ አለም ብዙ የተሰማሩ ኢትዮጵያውያን አሉ። ባንክ ሄደው እንደ ልባቸው ብድር ያገኛሉ ለማለት አያስደፍርም። የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው። ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ እያቋቋሙ ስላሉት ባንክ ነው የምንነጋገረው። ሙዳይ አለም አቀፍ ባንክ ይባላል። ስራውን እየመሩ ያሉትን አቶ ተካልኝ ገዳሙን ነው የሰማችሁት። ለዝርዝር ጉዳዮች ይመለሳሉ። አሁን ወደ መጀመሪያው ዝግጅት እንዝለቅ። የሰብአዊ መብቶች ተሟጋችነት፣ የፖለቲካ ታጋይነትና ጋዜጠኛነት የሰብአዊ መብቶች ተሟጋችነትና ፖለቲከኛነት ከጋዜጠኝነት ጋር በአንድ ሰው ውስጥ በአንድ ጊዜ አብረው ሊኖሩ የማይችሉ ውሃና ዘይት ናቸው የሚሉ አሉ። የለም፣ ውሃና ወተትም ሊሆኑ ይችላሉ የሚሉም ይሰማሉ። እስክንድር ነጋ ምን ይላል? ጽዮን ግርማ አነጋግረዋለች። አድምጧቸው። እስክንድር በድጋሚ እንኳን ደህና መጣ። በጣም አመሰግናለሁ። እንኳን እናንተም አንቺም ባልደረቦችም በሰላም ጠበቃችሁ። እስክንድር ሁለተኛ ጊዜ ወይም ሶስተኛ ጊዜ ልንል እንችላለን። እዚህ ስቱዲዮ ትመጣ በጣም እናመሰግናለን። በምንጋብዝ ጊዜ ፈቃደኛ ሆነ ወደዚህ ስለምትመጣ እስክንድር ነጋ በህትመት ጋዜጠኝነት ለረጅም ዓመት ሰርተሃል። በሰርካለም ማሳተሚያ ስር ይታተሙ የነበሩ እንደ ሚኒሊክ አስኳል፣ ሳተናው ጋዜጦችን በማዘጋጀትም ትታወቃለህ። ከስምንት ጊዜ በላይ በስራ አሳልፈሃል። ብዙ ተመልካቾችም አድማጮችም ሁሉም ሰው የሚያውቀው ጉዳይ ነው። ከስድስት በላይ ሀሳብን ከመግለጽና ከመጻፍ ነጻነት ጋር በተያያዘ እንዲሁ ከጋዜጠኝነት ጋርም በተያያዘ ሽልማቶችን ተቀብለሃል። አሁን ሰዎች አንተ ሲያስተዋውቀው አለው በተለያዩ ቃለ ምልልሶች ላይ ጋዜጠኛና የሰብአዊ መብት ተሟጋች እያሉ ነው የሚያስተዋውቁ እንዲው በትንሹ በመሰረታዊ የጋዜጠኝነት ስነ ምግባር መርህ አሰራር ስንመዝነው ሁለቱ አብሮ የሚሄዱ ስያሜዎች ናቸው ወይ ጋዜጠኛና የሰብአዊ መብት ተሟጋች የሚል በተለይ ደግሞ አሁን አንተ ከምትሰራው ስራ ጋር አያይዘን ስንመለከተው ምን ትላለህ? መጀመሪያ አስቀድሜ ላመስግን፣ ይህን እድል ስለሰጣችሁኝ። እንግዲህ አንድ የረሳሹ ታይትል አለ። እሱም ጋዜጠኛ ነኝ፣ ሰብአዊ መብት ተሟጋች ነኝ፣ የአዲስ አበባ ባላደራም ምክር ቤት ሰብሳቢ ነኝ። ስለዚህ እንደውም ሰፋ አድርገን እነዚህ ሶስት ነገሮች አይጋጩም ወይ ብለን መጠየቅም እንችላለን። ብዙ ሰዎችም ይጠይቃሉ። እኔ ያው እዚህ ሀገር እንደኖርኩኝ ታውቂያለሽ። በረዥም አመታት እዚህ ኖር ያለው እንደ አሜሪካ ቢሆን ኖር ሁኔታዎች በሀገራችን ያለው ፖለቲካ ስርዓት እንደ አሜሪካ የተመቻቸ ቢሆን ኖሩ ዲሞክራሲያዊ ስርዓት የሰፈነባት ሀገር ብትሆን ኖሮ እኔ ጋዜጠኛ ብቻ ነበር መሆኑ። ወደ ኢትዮጵያም ስመለስ እና ወደ ጋዜጠኝነት አለም በምንገባበት ጊዜ ልክ አሁን እንደተገባው ቃል በዛም ጊዜ የተገባ ቃል ነበር፣ በህወሓት ማለት ነው። ደርግ ወድቋል። ደርግ አምባገነናዊ መንግስት ነበር። አሁን አዲስ ስርዓት ልንገነባ ነው። ይህ ስርዓት ዲሞክራሲያዊ ይሆናል እንደ ልብ መጻፍ ይቻላል፣ መደራጀት ይቻላል፣ ነጻ ምርጫ ይደረጋል ተብሎ ቃል የተገባበት ጊዜ ነበር እና በዚህ ይህንን ቃል ይዤ ነው ወደ ጋዜጠኝነት ውስጥ የገባሁት። እንግዲህ የተገባው ቃል ይተገበራል ማለት አይደለም። ይሄ የኢትዮጵያ መንግስታት የቆየ ድክመት ነው። በተባለው መሰረት ዲሞክራሲያዊ መብቶች አልጠበቁም፣ እንደ ጋዜጠኛ መስራት አልተቻለም። ስለዚህ ሁኔታዎች አስገድደው እንደ ጋዜጠኛ መስራት ስላልቻልኩኝ፣ እኔም ብቻ አይደለም፣ ሌሎችም ጋዜጠኞች ወደ ሰብአዊ መብት ተሟጋጅነት ሸጋገር ተገድጃለሁ። እኔ ብቻ ሳይሆን፣ ሌሎችም እንግዲህ ምንድን ነው የተማር ነው አንተ ነው ምጠቅ። ስለዚህ አንተ እንመልስልኝ እሺ። እና ጋዜጠኛ ለመሆን በምንሞክርበት ጊዜ የተማርነው ነገር ምንድን ነው? ያለ ዲሞክራሲ ጋዜጠኛ መሆን አይቻልም። ለምን? አንድ አምባገነናዊ መንግስት ችግሩ ከጋዜጠኛ ጋር አይደለም ወይም ከእውነት ጋር ብቻ አይደለም። አብረሹ ካልተሰለፍሽ፣ አብረሹ ካልቆምሽ ጥላቱ ይሄ የአምባገነኖች ባህል ነው የትኛውም ዓለም። ስለዚህ አንድ ጋዜጠኛ በአንድ አምባገነናዊ ስርዓት ውስጥ የሚከሰሰው ወገናዊ ስለሆነ አይደለም፣ ያን መንግስት ስለሚጠላ አይደለም፣ ወይም ስለ ዲሞክራሲ ስለሚታገል አይደለም። ከኔ ጋር የግድ መፈረጅ አለብህ የሚል ቅድመ ሁኔታ ስለሚቀምጥበት ስለዚህ ሳንወድ ጋዜጠኝነት መስራት ስላልቻልን ጋዜጠኝነት የሚሰራበትን ስርዓት ለማምጣት ወደ ሰብአዊ መፍት ተወጋጅነት ለመሸጥ ሀገር ተገድጃለሁ ለማለት። ባለፈውም እዚህ ስቱዲዮ ስትመጣ ይህን ጥያቄ አንስቸው ነበረ ና የሰጠኸው ምላሽ ነበር አሁንም ከሰጠኸው ምላሽ ጋር ተመሳሳይ ነው። በኢትዮጵያ ዲሞክራሲ ሥርዓት ስለሌለ የጋዜጠኝነት ሙያ ልናከናውንበት የምንችልበት አሰራር ስለሌለ ለሱ እንታገላለን የሚል መልስ ተሰጥተ ነበር። ሌሎችም ጋዜጠኝነትን ከመብት መሟገት ና ከፖለቲካ ስራ ጋር ደርበው የሚሰሩ ሰዎች የሚሰጡት ምላሽ ይሄንን ነው። ነገር ግን አሁን መሰረታዊ የምትለውን የጠቀስኩት ቢያንስ በመሰረታዊ መዘኛ የሚለውን የጠቀስኩት ወደ ሰብአዊ መብት መሟገትና ወደ ፖለቲካ ስራ ሲገባ ጋዜጠኝነቱን መተው አይቻልም ወይ? ጋዜጠኝነቱን ለባለሙያዎች መስጠት አይቻልም ወይ? ሙያውን አክብረው ቢያንስ ጋዜጠኝነት ሙያ ስነ ምግባር አለው፣ ትምህርት አለው። ይህንን ስነ ምግባር አክብረው ለመስራት ትምህርት ቤት ገብተው ደግሞ ገንዘብ ከፍለው ጊዜ ወስደው የሚማሩ ደግሞ ጋዜጠኞች አሉ። በዛ ሙያ ውስጥ ለመስራት ራሳቸውን አስገዝተው ና ለነዛ ባለሙያዎች መቶ አይቻልም ወይና ነጥሎ መስራት አይቻልም። ስራውን አሳልፎ መስጠት ስራውን ትቶ አይደለማ። ስራ ሽሽን እየሰራሽ ጎን ለጎን ነው ለመብት የምትሟገችው። እኛ ምንቶ ሊሆን ኖሮ ያን ጋዜጠኝነት ብንቶ ኖሮ አሁን ላልሻቸው ሌሎች ቤት ገብተው ጋዜጠኛ ሆኖ ሙያውን ማክበር የሚፈልጉ ጋዜጠኞች እኮ ሊሰሩ አይችሉም። ማንም ሰው መስራት አይችሉ እኛ ብቻ አይደለም። አደለ የዲሞክራሲ ጥያቄ እኮ አስቀድመን አደለም ያነሳ ነው መጀመሪያ መሆን የሞከር ነው። ጋዜጠኛ ገለልተኛ ጋዜጠኛ መሆን የፈለግ ነው። ገለልተኛ መሆን አትችሉም ያለን እኛ። ልክ እኛን እንዳለው ማንኛቸው ማንኛቸውም ጋዜጠኛ ገለልተኛ ሆኖ ለመስራት ቢሞክር ችግር ያጋጥመዋል። የእኛን ተይው ከአለም አቀፍ ጋዜጠኞች ጋር ይጣላ ነበር። እንግዲህ ዓለም አቀፍ ጋዜጠኞች ማን ናቸው? እኛ ሀገር ውስጥ የሚመደቡ ለምሳሌ ዋሽንግተን ፖስት፣ ታይም፣ ሲኤንኤን፣ ቢቢሲ፣ ዶችቬሌ፣ እነዚህም በሙሉ የነዚህ ወኪል የሆኑትን ጋዜጠኞች አበሾቹን አይደለም፣ ማለትም ኢትዮጵያኑን አይደለም። እነሱን ከእኛ ጋር ነው የሚፈረጃቸው። ለምሳሌ አሜሪካ ጋዜጠኞች በሽብር ተከሰው ነበር ከኛ ጋር ያውም እዚህ ዋሽንግተን ቁጭ ብለው። ግን ፈረንጆቹ ፈረንጆቹ በኢትዮጵያ ጉዳይ ውስጥ ፈጽሞ ሊወጉ ነው የማይችሉ እና እንደ ፎረን ኮረስፖንደንስ እንደ ውጭ የሚዲያ ተቋማት ወኪል ከሆኑት ጋር መች ተስማምተው ያውቃል። ያደግ አሁን የእኔ ጥያቄ ምንድነው? እስክድም ጋዜጠኞች ለምሳሌ አሁን እስካቸው አለም አቀፍ የሚዲያ ተቋማት የመንግስት በር ሲዘጋባቸው፣ መንግስት በር ተዘግቷል፣ የመንግስት በር ክፍት አይደለም፣ ግን ደግሞ መረጃ ለህዝብ መድረስ አለበት ብለው ታግለው መረጃ ለህዝብ ለማድረስ ይሞክራሉ። ወይም ደግሞ በአለም አቀፍ ደረጃ እንደ ሲፒጄ ያሉ አለም አቀፍ ለጋዜጠኛ መብት የሚቆሙ ተቋማት መከራከሪያ ያቀርባሉ። እራሳቸውን ለመከላከል ይከራከራሉ። ነገር ግን ጋዜጠኛ ሆኖ የፖለቲካ ስራን መስራት ሌሎች ይወቀሳሉ። ሚዲያ ከፍተው ግን የፖለቲካ ስራ ይሰራሉ። ራሳቸው ሚዲያውንም ደግሞ ለፖለቲካ ስራ ይገለገሉበታል። ያ ችግር ያመጣል፣ በማህበረሰብ ውስጥ ችግርን ይፈጥራል። አንደኛ ሙሉ ለሙሉ ሙያዊ ይረክሳል። ምክንያቱም ሙያው የሚጠይቀው ገለልተኝነት አለ፣ ነፃ መሆን አለ፣ ለሁሉም በኩል ድምፆ ነው ማገልገል አለ። እሱ ይጠፋል፣ ምክንያቱም ለራሱ ይታገላል። ስለዚህ ራሳቸውን መከላከል ሳይሆን ጋዜጠኝነትን እየሰሩ እንደገና ደግሞ ፖለቲካ ውስጥ መግባትን ነው እያነሳው ያለሁት። ጋዜጠኝነቱ ቀርቶ አሁን ልክ አሁን ጨመርክ እንደውም እኔ ጋዜጠኝነትና የሰብአዊ መብት ተሟጋች ነበር ያልኩት ባልደራስ መጣ ባልደራስ ሲመጣ ደግሞ ሌላ ጥያቄ ይዞ ነው የመጣው እና እሱን ባልደራስን እና የመብት መሟገቱን ይዞ መቀጠል አይቻልም ወይ እንደውም አንተ አስተማሪ ልትሆን አይገባህም ወይ ከነበረህ ልምድ አሁን የዘረዘርኳቸው የተሸለምክበቸው ዓለም አቀፍ ስድስት ሽልማቶች ያገኘህበት የተቀበልክባቸው ሙያ ነው እና ለሌሎች ለሚወጡ ወጣቶች እንደውም ልምድ መሆን አይጠበቅብህም ወይ? ለምንድን ነው ጋዜጠኝነቱን ይዘው የቀጠልከው? ነው ጋዜጠኛ አ ሙያሽ ነው እሱ እሱ ኑሮሽ የምትኖሪው ጋዜጠኝነት። እኔ ኑሮ የምኖረው ቤት ኪራይ የሚከፍለው ወጪዎች የሚሸፍነው የምበላው መጠጣው ወዘተ ጋዜጠኝነት፣ ይሄ ሙያ ነው። እዛ ላይ የሙሉ ጊዜ ስራ ነው። እሱን እየሰራው ጎን ለጎን የሰብዊ መት ተሟጋጅነቱን አስጊጃል። ለምሳሌ አስተማሪያን ፕሮፌሰር መራራ ጉዲናን ለምሳሌ ውሰዳቸው። ዩኒቨርሲቲ ውስጥ አስተማሪ ናቸው። የፖለቲካል ሳይንስ አስተማሪ ናቸው። ግን ከዛ ጎን ለጎን ደግሞ የፖለቲካ ድርጅት መሪ ናቸው። የፖለቲካ ድርጅት መሪ ለመሆን የፖለቲካ ሳይንስ መምህርነታቸውን መተው አላስፈለጋቸውም፣ አያስፈልግም። በስራቸው ለምሳሌ በፖለቲካ የማይስማሟቸውን ሰዎች ለምሳሌ ውጭ ጉዳይ ሚኒስትር የነበሩትን ዶክተር ወርቅነን እንኳ አስተምረዋል አስተምረዋለ ስራ ላይ ሲገኙ ዩኒቨርሲቲ ግቢ ውስጥ ሲገኙ የትምህርት ገበታ ላይ ሲገኙ አስተማሪ ናቸው። ዩኒቨርሲቲ ግቢውን ለሞለቀው የፖለቲካ ወደ ፖለቲካ ድርጅታቸው ወደ ቢሮቸው ሲሄድ ደግሞ የፖለቲካ ድርጅት መሪ ናቸው። ከዶክተር ወርቅነህ ጋር ይከራከራሉ። እዛ ግን ዶክተር ወርቅነህ እንደማንናቸውም ተማሪ ነው ያስተናገሩት። እኛም እንደዛ ነን። ስራችንን በምንሰራበት ጊዜ እንደ ጋዜጠኛ ነው ምንሰራ። ጋዜጠኛ ቢሮ ውስጥ ባለንበት ጊዜ ከሱ ወተን ወደ ቢሮችን በምንሄድበት ጊዜ የሰማዊ መብት ክርክር የምናደርግበት ቢሮ በምንሄድበት ጊዜ ደግሞ የሰማዊ መብት ተሟጋች ነን። እንደገና ደግሞ ሌላም አሁን ሶስተኛ የጨመርኩት ያደረጉትም አለ የባልደራስ እንዳለችው እዛ ደግሞ በሚሄድበት ጊዜ ደግሞ የባልደራስ የአመራር አባል ነሽ። ስለዚህ የት ነው ያለሽው? ሁሉንም ሶስቱንም ነገር ጎን ለጎን አስጌዳል። አይጋጭም። ይጋጫል ይጋጫል ይጋጫል የሚሉ ሰዎች ገጫ ለሚሉ ሰዎች ተሳስተዋል። ግን ሌላ ላንሳለሽ እስቲ ግን ቆይ ሌላ ከማንሳት በፊት የፕሮፌሰር መረራ ጉዲና ምሳሌ መሆን አይችልም። ምሳሌ የማይሆንበት ምክንያት ምንድነው? እሳቸው ትክክል ናቸው፣ ትክክል አይደሉም የሚለው መከራከሪያ ሳይሆን ፕሮፌሰር መረራ ጉዲና ፖለቲከኛ ናቸው፣ የፖለቲካል ሳይንስ አስተማሪ ናቸው፣ ፖለቲካ ውስጥ ያሉ ሰው ናቸው። ጋዜጠኝነት ግን ጋዜጠኝነት ግን ጋዜጠኝነት ግን ልክ እንደ ማንኛውም ሞያ የራሱ የሆነ ስነ ምግባር ያለው በጣም ገለልተኛ መሆንን የሚጠይቅ በምርምር የሚሰራ ስራ ነው። ግራ ቀኙን ተናግሮ ስለዚህ በራሱ ነው የሚመዝነው። ሌላ ምሳሌ አያስፈልገውም። ሌላ የፖለቲካ ጉዳይ በምሳሌነት ያስፈልገዋል ብዬ አላምንምና በራሱ በጋዜጠኝነት ሙያው ነው ምለው። እስቲ ግን እዚህ ላይ በጣም አጥብቀን ሄደን ሌላ ሰዓታችንን እንዳንገርጨረሻ አንድ ነገር አልችል እዚህ ጋር አሁን ላልሽው ነገር በነገራችን ላይ ወገንተኝነት የፖለቲካ መስመር አይደለም የፖለቲካ መስመር አይደለም። ጋዜጠኛ ገለልተኛ መሆን አለበት የምንለው ከፖለቲካ መስመር ለምሳሌ አንድ ጋዜጠኛ የሚከሰሰው መብት የመጻፍ መብት ይከበርልኝ ስላለ የፖለቲካ አቋም ወስዷል ማለት አይደለም። ሀገራችን ውስጥ የዲሞክራሲ መብቶች ይከበሩ ብሎ የጥያቄ ሲያነሳ ወይም እንደዛ ሲከራከር የፖለቲካ መስመር ይዟል ወግኗል ማለት አንችልም። መብት ለሁሉም የፖለቲካ ድርጅቶች የሚሰራ ነው። ለዜጎች ለሁሉም ዜጎች የሚሰጥ ነው። አንድን ጋዜጠኛ ወገነ የምንለው በዚህ በፖለቲካ ምህዳር ውስጥ ላለ የፖለቲካ አመለካከት ሲወግን ለምሳሌ መሬት የመንግስት መሆን አለበት ወይስ ግል መሆን አለበት በሚለው ላይ መሬት የግል መሆን አለበት ወይ የመንግስት መሆን አለበት ብሎ አቋም ይዞ ጋዜጠኝነቱን ለዚያ ሲጠቀም፣ ስለዚህ ለመስመር ነው የፖለቲካ መስመር ነው እንጂ ወገንተኛ የሚያስብለው። ለመብት የሚደረግ ክርክር የፖለቲካ አቋም ተደርጎ አይታይ። መብት ከፖለቲካ መስመር በላይ ነው። ሁሉንም የሚገዛ ነው። በዜግነታችን በሰው ልጅነታችን ያለን ጸጋ ነው። ስለዚህ ወገንተኝነት ጥያቄ ሊነሳ ይችላል። የሰብዓዊ መብት ጥያቄ በሚነሳበት ጊዜ ግን እሺ፣ ይሄንን እንደ መርህ ላስቀምጠው እና ሌላ ግን እኔ ወደ አሜሪካ ስቲል ልምጣ። እዚህ ዛሬ እዚህ አሜሪካን ሀገር ያለውን ጋዜጠኝነት ሁሉ ነገር የተመቻችበት፣ የዴሞክራሲ ጥያቄ የሌለበት ወደ ሆነችው አሜሪካ ልምጣ እና ፕሬዚዳንት ትራምፕ ስለ ሲኤንኤን ምንድን ነው የሚሉት? ሲኤንኤን ሲጠሩት እኔ ያስታውሳለሁ፣ ክሊንተን ኒውስ ኔትወርክ ነው። ኬቪን ኒውስ ኔትወርክ ነው አይደለ፣ ክሊንተን ኒውስ ኔትወርክ ነው። በፕሬዚዳንት ትራምፕ መነጽር በሳቸውና በደጋፊዎቻቸው መነጽር ሲኤንኤን ወገንተኛ የሆነ ሚዲያ ተቋም። ኒውዮርክ ታይምስ ኒውዮርክ ታይምስ እንግዲህ የጋዜጠኝነት የውሃ ልክ ነው ተብሎ በብዙዎች ዘንድ የሚወደስ ነው። በሳቸውና በደጋፊዎቻቸው ዘንድ ግን ኒውዮርክ ታይምስ ወገናዊ ነው። ፎክስ ደግሞ በተቃራኒ በኩል በፕሬዚዳንት ትራምፕ ተቃራኒ በኩል ፎክስ ደግሞ ገለልተኛ ሚዲያ አይደለም፣ በጣም ወገናዊ የሆነ ነው። እና እኔ ለማለት የፈለግኩት ምንድነው? ምን ማለት ነው የጋዜጠኝነት ገለልተኛ ጋዜጠኛ ምንድን ነው የሚለው ራሱ እንኳን በእኛ ኮንቴክስት አይደለም፣ ገና ብዙ ጥያቄ ባልተፈታበት በአሜሪካ ውስጥ ላይ ሁለት መቶ ዓመት ዲሞክራሲ ባለበት አሜሪካ ሀገር ውስጥ እንኳን ገለልተኛ ጋዜጠኛ ማን ነው የሚለው መልስ አላገኝ። ውይይታችን በሙሉ ወደዚህ መሆኑ ነው። ጥያቄ ማንሳት ስላለብኝ ነው። የአሜሪካንን ምሳሌ አንስታል። በመጀመሪያ ደረጃ ብዙ ጊዜ መከራከሪያ ማቀርበው ወይም ለእንግዶች የሚሰጠው ጥያቄ የኢትዮጵያን ሁኔታ ከአሜሪካ ጋር ማነጻጸር በጣም ሩቅ ነው፣ ግን እንደዛም ሆኖ ላልነጻጸርከው ለምሳሌ እንደነ ሲፒጄ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች አመታዊ ሪፖርታቸው ላይ የትራምፕን እና የሚዲያን ጉዳይ አንስተው ሲናገሩ ጋዜጠኝነት ሙያው አደጋ ውስጥ ነው እንደ ኒውዮርክ ታይምስ ያሉ ጋዜጦችም እንደውም አደጋ ውስጥ መሆኑ አሳስቧቸው ኔትወርክ መስርተው ጋዜጠኝነትን ለማዳን የሚሰሩበት አሰራር ሁሉ ነው ያለው። እንደዛም ሆኖ እንደ ኒውዮርክ ታይምስ ላይ፣ እንደ ሲኤንኤን ላይ የሚሰሩ ጋዜጠኞች በጎን እንደ ባላደራ አይነት አስተዳደር ወይም ኮሚኒቲውን ወይም የመብት ጥያቄ ያላቸውን አጀንዳዎች አንግበው ሲሰሩ ግን አይታዩም። እዛው ጋዜጠኝነት ሙያ ውስጥ እያሉ የመብት ያልካቸውን በመብት ጥያቄዎችን ያነሳሉ እንጂ በጎን ወጥተው ከጋዜጠኝነት ሙያ ውስጥ ወጥተው ባላደራን ነው እንግዲህ ልናነሳ የምንችለው። እና እንደ ባላደራ ያሉ ወይም ሌሎች አሶሴሽን ከሙያቸው ውጭ የሆነ አሶሴሽን ውስጥ እራሱ መግባት አይችሉም። እዛው ሙያ ውስጥ ነው ይችላሉ። አይደርጉም ነው ከሙያቸው ውጭ የሆነ አሶሲሽን ውስጥ ገብተው የፖለቲካ ወይም እንደዚ አይነት ውስጥ ገብተው ፊት ለፊት ሲሳተፉ አይታዩም። ግን ምሳሌ አለ ሌላ ምሳሌ አነሳለች ይችላሉ። ጣሊያን ውስጥ ለምሳሌ በርሉስኮኒ ትልቁ የሚዲያ የተወሰኑ ነገሮች ሊፈጠሩ ይችላሉ። እነሱም ሲፈጠሩ ግን ጋዜጠኝነት ላይ እንደመጣ አደጋ ተደርገው ይቆጠራሉ። ለምሳሌ በትራምፕ እንዳነሳው ባለሙያዎቹን መፈረጅ እንደ አደጋ ተደርጎ የተቆጠረ ነው። በ2018 በወጡ ሪፖርቶች ላይ የሰብአዊ መብት አምነስቲ ሂውማን ራይትስ ባወጧቸው ሪፖርቶች ላይ እንደ አደጋ ሙያው ላይ እንደተቃ አደጋዎች የተቆጠሩ ጉዳዮችን ነው እንደ ምሳሌ ያነሳቸው። ሽ ግን የኔ ነጥብ ምንድን ነው? ገለልተኛ ጋዜጠኝነት የሚለው ገና ስምምነት አልተደረሰበትም። የማይስማሙ ይህንን ያንን ወይም በጋዜጠኝነት ሙያ ውስጥ የሚሰሩ የማይስማሙ ሰዎች አሉ። ያንን ደግሞ የማይከተሉ ሰዎች አሉ። ነገር ግን እንዳልኩ መሰረታዊ ያል ነው መመዘኛ መሰረታዊስ ጆንሰን ጋዜጠኛ ነበር አይደል? ግለሰቦችን ካነሳን እንዳልኩት ግለሰቦችን እያነሳን ወይም አንዳንድ ሚዲያ ተቋማትን ካነሳን ልክ ኢትዮጵያ ውስጥ እንደምንለው ነው። አልተበላሽም ነው የኔ ነጥብ። ምንድነው ምንድን ነው ጋዜጠኞች ብዙ ጋዜጠኞች ወደ ፖለቲካ ዓለም ገብተዋል። ብዙ ጋዜጠኞች ወደ ፖለቲካ ዓለም ገብተው በጣም ገንቢ የሆነ ሚና ተጫውተዋል። ከሕግ እና ከጋዜጠኝነት ዓለም ውስጥ ወደ ፖለቲካ ውስጥ መቋት የተለመደ ነው። ዓለም አቀፋዊ ባለም አቀፉ መድረክ ላይ የተለመደ ነው። ብዙ ለምሳሌ የእስራኤል ነጻነት አባት የሚባሉት ቤን ጎርን በአንድ ወቅት ጋዜጠኛ ነበር። ሌሎች ምሳሌዎችን ማንሳት እንችላለን። ከጋዜጠኝነት ዓለም ወደ ፖለቲካ ዓለም መሄድ የተለመደ ነው። በእኛ ሀገር ውስጥ የተለየ ክስተት እንደተከሰተ ከጋዜጠኝነት ወደ ፖለቲካ ዓለም መሄድ የተለመደ አይደለም። አይደለም ያልኩት የሚዲያ ባለቤቶች ከጋዜጠኝነት ወደ ፖለቲካ ዓለም መሄድ የተለመደ ነገር ነው፣ ምክንያቱም ፖለቲካ ውስጥ ስለሚቆዩ ወደ ፖለቲካ ዓለም መሄድ ይፈልጋሉ ግን፣ ሁለቱን ይዞ መቀጠል ይቻላል ወይ ነው እንግዲህ። ይቻላል የሚል ሀሳብ ነው ያነሳው። አንተ አይደለም ይ እነሱ አይደለም። በነገራችን ላይ ኢትዮጵያ ውስጥ የሚዲያ ባለቤት ነኝ። አሁን የጋዜጣው እራሱ አዘጋጅ ነው ያለው፣ ህጉም አይፈቅድም። ኢትዮጵስ አለች፣ ኢትዮጵስ ዋና አዘጋጅ አለው። የጋዜጣ ባለቤት ደግሞ የጋዜጣ ዋና አዘጋጅ ይሆናል ማለት አይደለም። ቅድም በጠቀስሻቸው ጋዜጦች ላይ እኮ እኔ አዘጋጅ አልነበርኩም። በጋዜጠኝነት ውስጥ ግን ምንም ተሳትፎ ሊኖረው አይገባም ማለት የተጋነነ ነው። ኔ ነጥብ ምን አይነት ሚና ነው የሚጫወተው? አንድ ወደ ፖለቲካ ውስጥ አሁን እንዳልሽ ወደ ባልደራስ የመጣ ወይም ወደ ፖለቲካ አለም ውስጥ የመጣ ሰው ምን አይነት ሚና ነው በጋዜጠኝነት የኤዲተር፣ የአርትኦት ስራ መስራት የለበትም የሚል ክርክር ይነሳል ብዙ ጊዜ። ፓትሪክ ቡካነን እዚህ ሀገር ማስታውሰው የተባለ በጣም የታወቀ ኮሎሚኒስት ነበር። ጋዜጠኛ ነው ስራው የሚሰራው ደሞዙ የሚያገኘው በጋዜጠኝነት ነው። ግን በተደጋጋሚ የሪፐብሊካን ፓርቲ እጩ ሆኖ ተወዳድሯል። ምንድን ነው መስመር ያሰመሩት እነሱ ኤዲቶሪያል፣ ኤዲተር መሆን የለበትም የአርትኦት ስራ መስራት የለበትም መምራት የለበትም ነው። ኮሎምኒስት መሆን የለበት የሚል መስፈርት የለም። ጋዜጠኛ ተራጋጽነት ወይም ለምሳሌ ዜና መስራት የለበትም የሚል መስፈርት የለምና ይህንም ነገሮች ካደጉትን ሀገሮች ምሳሌ የምናነሳው ምንድነው እነሱ ቀድሞ ስለሄዱበት ይህን መንገድ። በነገራችን ላይ ኢትዮጵያ ውስጥ የሚዲያ ባለቤት ሆነው የፖለቲካን ስራ ነው የሚሰሩ ቀደም ባለውም አሁን ጊዜ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከመምጣቱ በፊት ባለውም ጊዜ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከመጣም በኋላ ሚዲያን እየመሩ ፖለቲካ እንቅስቃሴ ውስጥ ፖለቲካ ስራ ውስጥ ያሉት ሰዎች አሉ። አሁን እንደውም በጣም እየተለመደ እየመጣ ነው። እና ይሄኛው ትክክል ነው ነው የምትለው። እሱ አሰራ የሚዲያ ባለቤት በፖለቲካ እንቅስቃሴ ውስጥ መኖር የለበትም አይባልም፣ የትም ሀገር። በጣም መስፈርት አይደለም እንዳልኩሽ። ግልጽ የሆነ ኤዲተር ነው ሆነ የአርትዖት ስራ ላይ መስራት የለበትም ኤዲቶሪያል ኢንዲፔንደንስ ውስጥ መግባት የለበትም ኤዲቶሪያል ኢንዲፔንደንስ የሚባል ነገር አለ እኮ። ስለዚህ ጋዜጠኛና የሰብአዊ መብት ተሟጋች መሆን፣ ጋዜጠኛና የፖለቲካ እንቅስቃሴ ማድረግ፣ ጋዜጠኛና ሌሎች ተሳትፎች ማድረግ ፖለቲካ ውስጥ እንደዛም ተብሎ መጠራት ችግር የለውም። ሌሎች ቢጠሩ ያረ ምንም ችግር የለውም። አስተማሪ ሆኖ የፖለቲካ ሳይንስ አስተማሪ ሆኖ የፖለቲካ ድሪ ጋዜጠኝነት ላነጻጽ በለቻ ለምንድን ነው ጋዜጠኛ ላይ የተለየ መስፈርት ነው ያመጣው? አሁን አንቺ ቅድም ያልሽውን ነው ያልተቀበልኩት፣ ፕሬሚሱን አልተቀበልኩትም። ስለሌለ ማለት ነው ያ እንደዚያ ያወጣ ስታንዳርድ። እንደ ማንኛቸውም ሙያ ነው የምንመለከተው። የፖለቲካ ሳይንስ አንድ ሙያ ነው። ጋዜጠኛ የተለየ ሙያ አይደለም። ከብዙ ሙያዎች መካከል አንድ የተለየ መስፈርት የምናወጣበት የተለየ ገደብ የምንጥልበት ምክንያት የለም ብዬ ነው እኔ ማስበው። ወደ ሌላ ጥያቄ እንሄድ፣ ምክንያቱም ይሄ እንዳልነው የምንቋጨው ነገር አይደለም። ጥያቄ አንስቻለሁ፣ አቋምን አስረድታል። አመሰግናለሁ ጽዮን፣ እንዲሁም ተወያይሽን እስክንድር ነጋን። ጥሩ ውይይት ነው ያደረጋችሁት። በእውነቱ ወቅታዊም ነው፣ መቀጠልም ያለበት ውይይት ይመስለኛል። በባለሙያ ችም ተሳትፎ እንዲሁ። ለማንኛውም ግን ውይይታችሁ አላበቃም መሰለኝ። ስለ አዎ አላበቃም። እንግዲህ ዛሬ እንዳዳመጥ ነው ከጋዜጠኝነት ከሰብአዊ መብት ተሟጋችነት እንዲሁም የፖለቲካ ታጋይነት የሚለውን ሀሳብ የያዘው ውይይት ነው የተላለፈው። ሌሎች የባላደራ ምክር ቤትና እንቅስቃሴው እና ተያያዥ ጉዳዮች ላይ የተነሳው ሀሳብ በድረ ገጻችንና በፌስቡክ ገጻችን ላይ አድማጮች ሊያገኙት ይችላሉ። እንዲሁም በዩቲዩብ ላይም ሙሉ ውይይት ይገኛል። ሲወስድ አምጡት። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አሁን ወደ ተከታዩ ዝግጅት እንዝለቅ። ኢትዮጵያና ትምህርቷ ኢትዮጵያ በቅርቡ አዲስ የትምህርት ፖሊሲ ፍኖተ ካርታ አውጥታለች። ሰነዱ የሀገሪቱን የትምህርት ጥራት ይቀይረዋል የሚሉ በአንድ ወገን፣ በሌላ ደግሞ ቅሬታ ያላቸው ይሰማሉ። ከስርዓተ ትምህርት ባለሙያው ዶክተር አዳነ ካሳ ጋር ሰለሞን የጀመረው ውይይት ይቀጥላል። ዶክተር አዳነ ወደ ተጨባጭ የኢትዮጵያ ሁኔታዎች እንምጣና ባለፉት ሰላሳ ዓመታት ውስጥ ኢትዮጵያ በተለያዩ የትምህርት አያያዞች ውስጥ አልፋለች። አሁን በመጨረሻ ሰሞኑን ማለት ነው አዲስ ፍኖተ ካርታ እንደወጣ ነው እየሰማ ነው። እርሶ እንደ ባለሙያ አይተውታል፣ ገምግመውታል ይህንን ፍኖተ ካርታ? ፍኖተ ካርታ መወያ ዶኩመንት የወጣው ነው ያነበብኩት። ከዛ ሌላ ዶኩመንት ኦፊሻሌ የወጣ አይመስለኝም። ለማግኘት ሞክሬ ነበር፣ ያገኘሁት ነገር የለም እና ዶኩመንት ማግባቧ አንብቤዋለሁ። ይሄ ዶኩመንቱ በባለሙያዎች ነው የተሰራው። ጥናቱ የተጠናው በባለሙያዎች ነው እና ብዙ በሀገሪቱ አይንክ የተሻሉ የተባሉት ምሁራን የተካፈሉበት ነው እና የባለሙያዎች ስራ መሆኑን አይቻለሁ። ከፍተኛ የሆነ አሃዛዊ መረጃ አለው። ያለውን ችግር በትክክል ያሳያል። ምናልባት አንድ ነገር የችግሩን ምንጭ ግን በትክክል ሊያሳይ አልቻለም። ለምሳሌ ተማሪዎች እንደሚያቋርጡ፣ ተማሪዎች የሚገባቸውን ፈተና እንደማያልፉ፣ ብዙ ብዙ አይነት ችግር እና ከስነ ምግብ ጋር የተገናኘ ችግር አለ። ብዙ ነገር ያወራል። የመምህራን የትምህርት ደረጃ ዝቅተኛ መሆን ወይንም የሚገባቸውን እውቀት እና ክሎት የሌላቸው መሆኑን እንደዚህ እየገለጸ ግን ይሄ ሁሉ ለምን ሆነ የሚለውን አይመልስም። አንድ ያ ሊሚቴሽን አለበት። ከዛ ውጭ ግን የሚሰጠው አስተያየት ወይም መፍትሄ ሀሳብ ብሎ ያቀረባቸው በጣም ጥሩ ናቸው። ለምሳሌ በሀገራችን ተማሪዎቻችን መግባባት አለመቻላቸውን ኮሌጅ እንኳን የሄዱ ልጆች እንግሊዘኛ መናገርና መናገር ና መጻፍ እየቸገራቸው እንደሆነ እንደዚሁም የሀገር ውስጥ ቋንቋ መማር እንዳለባቸው ይገልጻል። በዛ ላይ አንዳንድ አከራካሪ የሆኑ ጉዳዮችን ሰምቻለሁ። ግን የሚገርመው ነገር ያለፈው የትምህርት ፖሊሲ ቢሆን በዘጠና አራት በፈረንጆች የወጣው አንቀጽ ሶስት ነጥብ አምስት ነጥብ አራት ላይ አማርኛ በአገር ውስጥ መግባቢያ ቋንቋ ሆኖ መሰጠት እንዳለበት ይደነግጋል። ያ ፖሊሲ እና በአሁኑ ሰዓት ለምሳሌ አንዱ አከራካሪ የሆነ ጉዳይ ለምን አማርኛ ተማሩ ተባለ ነው የሚባለው። እና ይሄ ከድሮም ፖሊሲ ላይ የነበረ ነገር ነው። እንደገና ፌዴራል ገቨርንመንቱ ደግሞ በፌዴራል ደረጃ ፖሊሲ የማውጣት ለምሳሌ በትምህርት ፖሊሲ እና ደረጃ የማውጣት መብት አለው። የህገ መንግስቱ አንቀጽ ሀምሳ አንድ የሚለው ምንድን ነው? የፌዴራል ገቨርንመንቱ ማህበራዊ ጉዳዮችና ኢኮኖሚያዊ ጉዳዮችን በተመለከተ ፖሊሲ የማውጣት ደረጃ የማውጣት መብት ይሰጠዋል ለፌዴራል ገቨርንመንቱ እና በዛ መሰረት አይ ቲንክ እነዚህ ባለሙያዎች የሰጡት አስተያየት ጥሩ አስተያየት ይመስለኛል። በአጠቃላይ በአብዛኛው፣ በእርግጥ አንዳንድ ውስንነት ቢኖረውም የተሰጠው አስተያየት በጣም ጥሩ ይመስለኛል እና ባለፈው ብዙ አይነት ችግር እንደነበረው ትምህርቱ፣ ከዛም አልፎ አንዳንዱ አካባቢ የተሻለ ትምህርት ሲሰጥ፣ ሌላው ቦታ በጣም የተጓደለ እና የደከመ በክልሎች መካከል ያለው ልዩነት በሶማሌ በአፋር አካባቢ እንደዚሁ በተለያየ መመዘኛዎች የተጎዱ መሆናቸውን ያሳያል። እና አንዳንድ ጊዜ ደግሞ መረጃውን በማይበት ጊዜ የሚወራው እና በተግባር ያለው ትክክል አይመስልም። ለምሳሌ አሁን የሁለተኛ ደረጃ ትምህርት ቤቶች ብዛት አጠቃላይ ኢትዮጵያ ሲታይ ወደ ሶስት ሺህ ሶስት መቶ ዘጠና ሶስት ትምህርት ቤቶች አሉ። ከዛ ውስጥ አርባ በመቶ ያለው ኦሮሚያ ውስጥ ነው። አስራ አምስት በመቶ ያለው አማራ ክልል ነው። ስድስት በመቶ ያለው ትግራይ ነው። እንደ ምሳሌ ያህል ነው የምንጠቅሰው። ግን የኦሮሚያ ህዝብ ብዛት ኦሮሚያ ውስጥ ያለው ክልል ውስጥ ያለው የህዝብ ብዛት በሁለት ሺ ሰባት ሴንሰስ መሰረት ወደ ሰላሳ ሰባት ፐርሰንት ነው። አማራ ክልል ውስጥ ያለው የህዝብ ብዛት ወደ ሀያ ሶስት ፐርሰንት ነው። እና ትንሽ ዲስፓሪቲ ያለ ይመስላል። አለመመጣጠን አለመመጣጠን ከህዝብ ብዛት ጋር አለመመጣጠን። እንግዲህ የተለያየ ታሪክ ምክንያት ሊኖረው ይችላል። ይህን ለምንድን ነው ያመጣሁት በእውነት ላይ በመረጃ ላይ ተመርኩዘው ቢነጋገሩ ሰዎች እና ይህን ጉዳይ ለባለሙያዎቹ ላጠብ ትምህርት ሆኖ ተካርታውን ላጠኑት ባለሙያዎች ቢተውላቸው የተሻለ ስራ ይሰራል ብዬ ገምታለሁ። እኔ እንዳውም አንዳጠናው ጥናት አለ እና በቅርብ ጊዜ በ አንድ ጆርናል ታትሞ የወጣ ዋናው የኢትዮጵያ የትምህርት ጥራት ችግር የፖለቲካ ሁኔታ ነው። ፖለቲካው አንቆ በመያዙና በሁሉም ቦታ ጣልቃ በመግባቱ የተፈጠረ ችግር ነው ነው የምለው እና አሁንም የዛ አይነት ሁኔታ እንዳይፈጠር ምናልባት የዶክተር አብይ መንግስት ቲንክ ማድረግ ከሚገባው ዋና ውሳኔ ይህን የትምህርት ፖሊሲ ለባለሙያዎች መተውና ባለሙያዎቹ ያሉት እንዲቀበሉ ለሀገራችን ጥሩ ነው ብዬ አስባለሁ። ክሪቲካል ቲንኪንግ፣ የማመዛዘን ችሎታ ተማሪዎች ነገሮችን የማመዛዘን ችሎታቸው እንዳዳብሩ ትኩረት ተሰጥቶ ትምህርት እንዲሰጥ መደረጉ፣ የመግባቢያ ቋንቋችን ሁሉም እንዲማረው ቢደረግ፣ ሌላውም ደግሞ እንደዚሁ የሌላ ብሄር ብሄረሰብ ቋንቋ እንዲማር ቢደረግ፣ ታሪካችንን እንድናውቅ ቢደረግ። አንድ ጆርጅ ኦርዌል የሚባል ሰውዬ ምንድን ነው የሚለው አንድን ሕዝብ ለማጥፋት መጀመሪያ ስለ ታሪክ ያለውን ግንዛቤ ማጥፋት ያስፈልጋል ይላል። እና ታሪካችንን ካላወቅ እንደ አገር ላንቆይ እንችላል እና ሁሉም በይበልጥ በባለሙያ የተጠና ታሪክ የሁሉም አካባቢ ታሪክ ሊሳት ይገባል፣ ሊጠና ይገባል። ሁሉም ግን በባለሙያ ዝም ብሎ ተረት ተረት ሳይሆን የዛ አይነት ታሪክ እየተጠና ተማሪዎቻችንም የሀገራቸውን ታሪክ የሚያውቁበት ሁኔታ ቢኖር እንደዚህ እንደዚህ የሰጡት ሪኮመንዴሽኖች በጣም ጥሩ ናቸው። ከምንም በላይ ደግሞ ለመምህራን ልዩ ትኩረት ሰጥተዋል። የመምህራን ክፍያ እንዲሻሻል፣ መምህራን ጡረታ ሲወጡ ሙሉ ደመወዛቸውን ይዘው እንዲወጡ፣ መምህራን ማህበራቸው በነጻነት እንዲያቋቁሙ፣ ነጻ እንዲሆን እና በጣም ጥሩ ሪኮመንዴሽን የሰጡት። ስለዚህ ይህን የባለሙያዎች ጉዳይ ለባለሙያዎች ትቶ ባለፈው የጠፋውን ጥፋት ላለመድገም የባለሙያዎቹን ስራ ቢቀበሉ እና የትምህርቱን ሴክተር ለትምህርት ባለሙያዎች ቢተውላቸው እና የሚያስፈልጋቸውን ድጋፍ ቢያደርጉላቸው የኢትዮጵያ ትምህርት ሁኔታ የሚሻሻል ይመስል፣ እውነት ነው መቼም። በተለያዩ የፖለቲካ ስርዓቶች ውስጥ የተለያዩ የትምህርት ስርዓቶች መኖራቸው መቀያየሩና መገለባበጡ ፖለቲካና ትምህርት ምን ያህል የተሳሰሩ እንደሆኑ ነው የሚያሳየው። እርስም ተናግረዋል። በሕገ መንግስቱ አንቀጽ አምሳ አንድ መንግስት እነዚህን መመሪያዎች የማውጣት ሬጉሌት የማድረግ ኃላፊነት እንዳለበት ገልጸዋል። በሌላ በኩል ግን የኢትዮጵያ ትምህርት ጥራት ችግር ፖለቲካው እንደሆነ ደግሞ ተናግረዋል። የተለያዩ የፖለቲካ ኃይሎችም የሚረባረቡት ደግሞ ወይም ከሚረባረቡባቸው መስኮች አንዱ ይሄው የትምህርት ጉዳይ ነው። ልክ እንደ ጤናው ጉዳይ፣ እንደ ተፈጥሮ አካባቢ፣ እንደ ምጣኔ ሀብቱ ሁሉ የተሻለ ትምህርት አመጣለሁ የተሻለ ማዳረስ እችላለሁኝ የተሻለ ጥራት አስገኛለሁ እያሉ ከሚወዳደሩባቸው ነጥቦች አንዱም ይሄው የትምህርት ጉዳይ ነው። እንዴት ነው ለመሆኑ ትምህርትን ከፖለቲካ መነጠል የሚቻለው? ዶክተር አዳና ትምህርትን ከፖለቲካ መነጠል አይቻልም። ግን ፖለቲከኞች የባለሙያዎችን ግብአት ሊያገኙ ይገባል ምንድነው አሁን እዚህ ሀገር እንደምታውቀው የመንግስት ባለስልጣኖች ከስራቸው የተለያዩ ባለሙያዎችን አማካሪዎች ይዘው ነው የሚሰሩት የእነሱን ግብአት አስጠንተው ነው የሚሰሩት ለምሳሌ አንድ የትምህርት ነክ እንደ አዋጅ ማውጣት ቢፈልጉ ባለሙያዎች አጥንተው ያቀርቡላቸውና ያንን ነው የሚያወጡ እንጂ በሁሉም ነገር እኔ ያውቃለሁ ብለው ገብተው አይሰሩም ስለዚህ በኢትዮጵያም ውስጥ አሁን ለምሳሌ የዶክተር አብይ መንግስት እነዚህን ሰዎች እነዚህን ባለሙያዎች አላቅኑ ብሎ በጀት መድቦ እንዳጠኑ አድርገዋል። ስለዚህ እነዚህ ሰዎች ውሳኔ ተቀባይነት ሊያገኝ ይገባል። አለበለዚያ ዝም ብሎ ለፖለቲካ ኤክሰርሳይስ አይነት ነገር ይመስላል ጥናቱ እንዲጠና የተደረገው እና ምን ማለት ነው። ፖለቲከኞች የባለሙያዎች ግብአት ሊኖራቸው ይገባል። ሁሉን ነገር ሊያውቁ አይችሉም። የትምህርት ስራ ራሱን የቻለ ሙያ የሚጠይቅ ስራ ነው። እንደገና ደግሞ ሀገራችን ብዙ ገንዘብ የላት ብዙ እርዳታ ብዙ ብድር የምትወስድ ሀገር ስለሆነች ያላትን ሀብት በአግባቡ የወደፊት እድገታችን የሚጠቅምን ጉዳይ ላይ ማውጣት አለባት እንጂ ዝም ብለን በእርዳታ ስላገኘ ነው ወይንም በብድር ስላገኘ ነው ብዙ ገንዘብ መርጨት የለብንም፣ በማያዋጣ ቦታ ላይ ማለት ነው። ለምሳሌ የከፍተኛ ትምህርት ተማሪዎች የአገሪቱን ሶስት አራት በመቶ ተማሪዎች ነው ያያዙት ማለት ነው። ሀገሪቱ ውስጥ ካሉት ተማሪዎች አራት ወይም ሶስት ፐርሰንት የሚሆኑት ከፍተኛ ትምህርት ውስጥ ነው ያሉት። ግን የሀገሪቱን በጀት ወደ አርባ አርባ አምስት በመቶ አንዳንድ ጊዜ የሀገሪቱን የትምህርት በጀት የሚወስደው ከፍተኛ ትምህርት ነው። ስለዚህ አሁን የኢትዮጵያ ሕዝብ ምንድን ነው ያገኘው? ምን አይነት ኢኮኖሚያዊ ጥቅም አግኝተዋል? ምን አይነት ማህበራዊ ጥቅም አግኝተዋል? ወንጀል ቀነሰ ወይ? በሽታ ቀነሰ ወይ? የሰዎች አኗኗር ተሻሻለ ወይ? በማህበራዊ ግንኙነታችን እየተሻሻለ ሄደ ወይስ እየባሰበት ሄደ? እና እንደዚህ አይነት መጠናት አለባቸው። ያ እየተጠና እየተሻሻለ መስፋፋት የሚገባው እየተስፋፋ ይሄዳል። እና ፖለቲከኞች ማድረግ የሚገባቸው ባለሙያዎች የሚያቀርቡትን በበጀት በህግ በመደገፍ አገሪቱ የምትፈልገውን እና ወደ ተሻለ አቅጣጫ እንድትሄድ ማድረግ ነው እንጂ በሁሉ ጉዳይ እጃቸውን ማስገባት እና መወሰን የለባቸውም። እስከ ዛሬ የምናውቀው መምህራን የሚቀጥሩት ፖለቲከኞች ናቸው፣ የሚያዛውሩት ፖለቲከኞች ናቸው፣ ትንሽ ትልቁን የሚሾሙት ፖለቲከኞች ናቸው እና አንዱም ትልቁ ችግር የተፈጠረው በዛ የተነሳ ነው። በንጉሡ ጊዜ ወይም በደርግ ጊዜ እንኳ ይሻላል፣ ይህን ያህል ጣልቃ ገብነት አልነበረም። በዚህ በአሁኑ ስርዓተ ትምህርት ሀሳብ ላይ ተቃውሟቸውን ያሰሙ በክልል ደረጃ ያሉ አሉ። ለመሆኑ ያዋጣል ይሄ የትምህርት ፖሊሲ አሁን የሚቀረጸው ፍኖተ ካርታው፣ ኢትዮጵያ በዚህ ብትመራ የተሻለ ትውልድ ታተርፋለች የሚል እምነት አለውት? እርሶ እንደ ባለሙያ የእነዛን የሚቃወሙትስ ወገኖች ሀሳብ እንዴት ነው የሚገመግሙት? ተከታትለውት አዎ ይሄ ጥሩ ጥያቄ ነው አቶ ሰለሞን። ዶኩመንቱን ደጋግሜ አይቼዋለሁ። ሙያም ስለሆነ ከኢትዮጵያ ትምህርት ሚኒስትሩ እንደዚህ የመሳሰሉ ሰዎች የሚያቀርቡትን ሪፖርት በተለያየ ጊዜ ጋዜጣ መግለጫ የሚያሰሙትን እከታተላለሁ፣ እና ስለ ኢትዮጵያ ትምህርት በቅርበት ነው የምከታተለው። ይህ ጥናት ሁሉም ሰው ቢያነበው ጥሩ ነው። ያለውን ችግር ለማሳየት ሞክረዋል። እንዳልኩ ያን ችግር ምን አመጣው የሚለውን አለመመለሳቸው እንጂ ችግሮቹን በዝርዝር አይተዋል እና ለእያንዳንዱ ችግርም መፍትሄ ይሆናል ያሉትን ነገር ነው የጠቆሙት። እና እነዚህ የሚቃወሙትም ሰዎች ቢሆን ረጋ ብለው ያዩት አይመስለኝም። ዶኩመንቱን ያነበቡት አይመስለኝም። አንዳንድ ጊዜ ሕዝብን ለማነሳሳት ወይንም ሌላ ትርጉም በመስጠት ለግል ፖለቲካ ዓላማቸው ይጠቀሙበታል እንጂ ዶኩመንቱን በአግባቡ አጥንተው ወይም አይተው እንደዚሁ ምሁራና አሰባስበው ክሪቲክ ሊሰጡ ይችላሉ ወይም ማሻሻያ ሀሳብ ሊሰጡ ይችላሉ። ግን የዚህ አይነት ነገር አላየሁም። የባለሙያዎች ስራ መተቸት ያለበት በባለሙያዎች ነው። የቋንቋ ጉዳይ ነው እንግዲህ አንዱ አጨቃጫቂ የሆነው አንድ ሀገር ነን ካል ህዝቡ የሚግባባበት ነገር መኖር አለበት። እና ብዙ የኢትዮጵያ ህዝብ እንግዲህ በተለያየ ታሪክ አጋጣሚ አማረኛን መግባቢያ ቋንቋ ብሎ ይዟል። ያንን አለመማር ወይም መማር አለመፈለግ ተራ ፖለቲካ እንትን ነው የሚሆነው። አንድ ሀገር ነን ካል መግባባት አለብን። ስለዚህ ወይንም ሌላ ቋንቋ የሚሆን ከተባለ ያንን ቋንቋ ይዞ መማር ይገባናል። ግን እንዳልኩት ፖሊሲው ላይ በትክክል የተገለጸ ነገር ነው ይሄ የትምህርት ፖሊሲው ላይ በትክክል በግልጽ የተገለጸ ነው። ያን ፖሊሲ ሂደው ማየት ይችላሉ። ሶስት ነጥብ አምስት ነጥብ አራት ላይ አማርኛ መሰጠት እንዳለበት በትክክል ያሳያል። እና አሁን የተፈጠረ ነገር ይሄ ፍኖተ ካርታው የፈጠረው ነገር አስመስለው የሚናገሩት ሰዎች ግን ሆን ብለው አይ ቲንክ ህዝቡን ለማሳሳት ይመስለኛል። እና እንደ አንድ ሀገር ማደግ ካለብን ዋና ዋና ችግሮቻችን ላይ ማተኮር አለብን። የኢትዮጵያ ህዝብ ብዙ በልቶ ለማድረግ የሚቸገር ህዝብ በትንንሽ ጥቃቅን ነገሮች ልዩነት በመፍጠር ወጣቶችን ህይወታቸውን ማበላሸት አግባብ አይመስለኝም። ያለፈው ሀያ ሰባት ሀያ ስምንት አመት የብዙ ወጣቶች ህይወት ተበላሽቷል። አሁን ደግሞ የሚቀጥለው ሀያ ሰባት ሰላሳ አመት ተመሳሳይ ሁኔታ ወይም የከፋ ሁኔታ እንዳይፈጠር አሁን የሚወሰነው ውሳኔ ትልቅ ነገር ነው። ምክንያቱም እንደ ትንንሽ ፕሮጀክቶች ዛሬ ጀምረን ነገ የምንተወው ወይም የምንቀይረው ነገር አይደለም። የትምህርት ጉዳይ አንድ ጊዜ ከተጀመረ ምናልባት ሀያ ሰላሳ አርባ አመት ያ ነገር ኢምፓክት ይኖረዋል። ፌክት ይኖረዋል። ስለዚህ አሁን የምንወስነው ውሳኔ በጣም ትልቅና የመንግስትን ልዩ ጥንቃቄ የሚጠይቅ የወደፊቱን ሁኔታችንን የሚያሳይ ነው። ስለዚህ እኔ የምለው ምንድ ነው፣ የክልል መንግስታት ቢሆን ይህን ነገር ቢቀበሉት ባይሆን ከፍተኛ የተጎዱ ክልሎች ለምሳሌ እንደ አፋር፣ ሶማሌ የመሳሰሉትን የተሻልን ነን የሚሉት ክልሎች ወይም የተሻለ የሰው ኃይል ያላቸው ቢረዷቸው የእነሱንም ትምህርት ማሻሻል ቢቻል እና እንደ አገር አንድ ላይ ማደግ የምንችልበት ሁኔታ ቢፈጠር ወጣቶቻችንን ደግሞ በዚህ እውቀት ኢኮኖሚ በሆነበት፣ ምን ማለት ነው? የእውቀት ኢኮኖሚ ነው የሚባለው ይሄ ዘመን። የተፈጥሮ ሀብት ስላለ አይደለም ሀገሮች ያደጉት፣ እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት። ስለዚህ ዘመኑ የበለጥ የእውቀት ኢኮኖሚ ነው የሚሆነው እና ህዝባችንን ኢትዮጵያ ያላት ትልቁ ሀብት ህዝቧ ነው። መቶ ሚሊዮን ህዝብ ባለቤት ነች። እና ይህን ህዝብ አምራች ካላደረግን በስተቀር ሀገራችን ወደ ባሰ ችግር ውስጥ ትገባለች። የማህበራዊ ቀውሱም እየቀጠለ ሄዳል። የፖለቲካ ጭቅጭቁም እየከፋበት እና የባሰ ሄዶ ሀገራችን አደጋ ላይ ትወድቃለች። ስለዚህ የክልል መንግስታት ይህን ነገር በጽሞና አይተው የባለሙያዎችን አስተያየት በትክክል መርምረው ቢቀበሉትና ወደ ጥራት ያተኮረ ስራ ብንሰራ ጥሩ ነው ባይል አለምልልሱ አልተቋጨም፣ ይቀጥላል። በዌብሳይታችንና የፌስቡክ ገጻችን ላይ ደግሞ ሙሉን ማግኘት ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የተከበራችሁ አድማጮች፣ በነገራችን ላይ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ለምሽቱ ዝግጅቶቻችን አብረናችሁ ያለ ነው ሰሎሞን አባተና ጽዮን ግርማንን። ተከታዩ ዝግጅታችን የገንዘብ ጉዳይ ነው። ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ ሙዳይ አለም አቀፍ ብለው የሰየሙትን ባንክ እያቋቋሙ ናቸው። ከመስራቾቹ አንዱ የሆኑትና ስራውን እየመሩ ያሉት አቶ ተካልኝ ገዳሙን ሰለሞን አባተ አነጋግሯል። አዳምጡት። እንደኔ ያለ ሰማኒያ ስድስት አመት የሞላው ሰው እንደውም ትንሽ አልፎኛል። ማን እስኪ ተናገር ሲባል ባዝ እንግዲህ የሰማኒያ ስድስት አመቱን ታሪክ ለመናገር ምችም የሰማንያ ስድስት አመት መድብል ማለት ነው። ቀላል አይደለም። በአጭሩ በአጭሩ ለማድረግ ሞክራለሁ። እሺ አንደኛ አመሰግናለሁ ይሄን ምድብ ስለሰጠኝ። እንግዲህ መቸም እኔ በአፄ ኃይለ ስላሴ ጊዜ ነው የተወለድኩት። የተማርኩትም ደግሞ ብዙ ምድብ የተሰጠኝ ለመንግስት ስራ ለመሳተፍ የቻልኩትም በሳቸው ጊዜ ነው። ያው እንግዲህ በእሳቸው ዘመን ትምህርት በጣም መስፋፋት ትልቁ ፕሮግራማቸው ስለሆነ ብዙ መማር ድል ነበር። በተለይ ከተማ ውስጥ ወይ ትንሽ ከተማ፣ በትልቅ ከተማ ያሉ ሰዎች ማለት ነው። እንግዲህ ያኔ የትምህርት ማሰጣጥ ገና ጀምሩ ነበር ማለት ይቻላል። እና ከተማ ውስጥ ያሉ ልጆች ድል ነበራቸው። ገጠር የነበሩ ይሄናል አልነበረም እና እንግዲህ ልብ አድርጋ የኤሌመንትሪ ስኩል፣ ሰኮንድሪ ስኩል፣ ኮሌጅ እስከ ዩኒቨርሲቲ ኮሌጅ ይባል ነበር። የመጀመሪያው የከፍተኛ ደረጃ ትምህርት ያን ሁሉ የተማርኩት በመንግስት ድጋፍ ነው። በመንግስት ድጋፍ ማለት በህዝብ በሚሰበሰበው ታክስ። ሰኮንድሪ ስኩል ማህዳሪ ትምህርት ቤት ነበረ፣ እዚያ ኮሌጅም እንደዚሁ ምግብ ነው፣ ሁሉ ነገር የተሟላ ነበረ። ያን ሁሉ ከዚያ በኋላ ደግሞ ዩኒቨርሲቲ ኮሌጅ ስንጨርስ ይሄ ለእኔ ብቻ ሳይሆን ማን በዚያን ጊዜ እድል የነበረው ትምህርት ለመማር እና ከፍተኛ ትምህርት ደረጃ ያለው ድረስ እድል የነበረው ማንኛውም ሰው ዩኒቨርሲቲ ኮሌጅን ጨርሶ ዲግሪን ሲያገኝ ለሁለተኛ ዲግሪ ደግሞ ውጭ ሀገር ይላካል፣ በመንግስት ሂሳብ ማለት ነው። ይህን ሁሉ ያደረግኩት እንግዲህ በሳቸው ዘመን ነው። ከዚያ እንደ አጋጣሚ ሆኖ እዚህ አሜሪካን ሀገር ነው የመጣሁት Ekonomik bölümü Graduate studies programı başvurusu benim var. Ayrıca tekrar te master's degree Almanya'da itoractic training the United Nations and wara kati the United Nations New ፍትህ እንሰጣለን ቀጥራለን አሉ። በዚያ መሰረት ሄድኩ። የት ከተማ ነበሩ ያኔ እርስዎ? ዩኒቨርሲቲ ኢሊኖይ ሻምፔኝ እርባና ሻምፔኝ የምትባል ከተማ ነበር። ከዚያ ስጨርስ አይ እንግዲህ በዳገር የመመለሴ ነው። እኔ እነሱ እንደው ስለጠየቁኝ ነው እንጂ ደግሞ እንዳጋጣሚ የሆነው እግረ መንገዴን መመለሰው በኒውዮርክ ነው። ትኬትም የኢትዮጵያ መንግስት ኤምበሲው አስቆረጦ እልኮልኛል የኪስ ገንዘብ ደግሞ መቶ ዶላር ተልኮልኛል። ያን ሬዤ እኔ እንግዲህ ዩናይትድ ኔሽንስ ለመቀጠር ሳይሆን እግረ መንገደኝ በኒውዮርክ ሲሄድ ሌሶች ስቲስማዙ ይሄር እንደ አጋጣሚ ሆኖ እዚያ ተፈተን ቆራሁ። ከዚያ በኋላ እንግዲህ ወደ ስምንት አመት ያህል ሰራሁ ዩናይትድ ኔሽንስ ውስጥ። ከዚያ ጠቅላይ ሚኒስትር አክሊሉ ያኔ ሰው ፈልጉልኝ የተማሩ ልጆች የሚሉበት ጊዜ ነበረ። ሰው ነግሯቸዋል መሰለኝ ስለ እኔ። የአንተ ምን ታደርጋለህ ዩናይትድ ኔሽንስ ውስጥ ብለው ጠይቀውም እዛ ተቀጠርኩ። እሳቸው መጀመሪያ ከአቶ አዲስ አለማየሁ ጋራ የፕላንና ልማት ሚኒስቴር የሚባል መስሪያ ቤት ነበር። እዚያ ሰራሁ። ከዛን ጊዜ ደረጃ በደረጃ ሄጄ መጨረሻ ላይ ሚኒስትር ለመሆኑም በቃው ልጅ እንዳልካቸው ጊዜ ካቢኔት ሚኒስትር ሆኜ ሰርቻለሁ። ከዚያ ዩናይትድ ኔሽንስ ከሰራ እና ኢትዮጵያ መንግስት አንድ አስር አመት ከሰራ በኋላ አብዮቱ መጣ። ከወታደሮቹ ጋራ ለጥቂት ጊዜ ሰራ ግን ነገሩ መጨረሻ እንደው ማያመች ነው። ከዚህም የበለጠ ማለት ይቻላል አስጊ ሁኔታ ነበረ። በየሰውም በግልም በሀገራችንም እንደሆኑ ይህ ስራ የማይሆን ነገር ነው ብዬ አሰናብቱን ብዬ ወታደሮችን ጠየቅ። አሰናብቱኝ ከዚያ አፍሪካ ልማት ባንክ አስራ ሰባት አመት ሠራው በዚህ በልማቱ ኤሪያ ማለት ነው። ከዚያ ወጥቼ ተመለስኩ አዲስ አበባ ከሀያ አመት በኋላ አፍሪካ እዚያ ጥቂት ሰዎች ጋር ሆነን ሲኒያ ባንክን አቋቋም። እዚያ አንድ ሰባት አመት ሠራው ከዚህ አመት ሺ አሁን እንግዲህ እዚህ አሜሪካን ሀገር በጡረታ ላይ ነን። በአጭሩ ይሄ ነው። እንግዲህ ለአፍሪካ ልማት ባንክ ሲሰሩ የት ነበረ? ዋና መስሪያ ቤት ውስጥ ነበረ የነበሩት ወይስ? አዲስ አቢጃን ነበር ዋና መስሪያ ቤቱ። እዚያ ነው አስራ ሰባት አመት የሰራሁት። ሚኒስትር የሆኑት የፕላንና ልማት ከዚያ በኋላ ደግሞ መገናኛ ሚኒስትር ለአንድ አመት ያህል ነበርኩ እንግዲህ፣ በአጭሩ እንበል እንጂ በኋላ ስንበት ነው። በጣም ዘርዘር ያሉ ታሪኮችን እናገኛለን ወደፊት። በእርሶ በግል ህይወቱ ላይ ብዙ የምንነጋገራቸው ነገሮች ይኖራሉ። አቶ ተካልኝ መቼም ለኢትዮጵያ ስማቸው ከሚጠቀስ መካከል ነው። ትርሶ አሁን በጡረታ ላይ ቢሆኑ መቼም ጡረታ ወጣሁ ብለው አልተቀመጡም እና ምን እያደረጉ ነው? ባሉበት አካባቢ ፔንስልቬኒያ ነው መሰለኝ ያሉት። አሁን ፊልዘርሴ ያለሁት አቢሲኒያ ባንክ ሰባት አመት ሰርቼ ከወጣ በኋላ መጽሐፍ እጽፍ እጽፋለሁ ብዬ ቀደም ሲል የጠቀስኩልን ይመስልኛል፣ አንድ መጽሐፍ ስጥያለው እሱ ለመጨረስ መጣሁ አሜሪካን ሀገር። እዚህ ሪፐብሊካንስ ኦን ዘ ትሮን፣ ሪፐብሊካንስ ኦን ዘ ትሮን አብዮታውያን በነገስታት ዙፋን ላይ ይላል በአማርኛ ትርጉሙ። ገና አልታተመም። እሱን እየሰራሁ ሳለ ጥቂት ሰዎች እዚህ ፊላዴልፊያ ኢትዮጵያውያን ጋር ተዋወቅኩና እንደው በጨዋታ የተነሳ አንድ ባንክ ለማቋቋም አስበናል፣ እዚህ ሀገር አሜሪካን ሀገር ኢትዮጵያውያንን የሚደግፍ አንድ ባንክ ለማቋቋም አስበናል እና እንደው አብረን እንሰራ አ ማሰባቸው ጥሩ ነው፣ የተቀደሰ አላማ ነው። ግን ጡረታ ላይ ነኝ፣ ገብቷል። ደግሞ በእውነት ይሄን እንዲህ ያለውን ትልቅ ስራ በአሁኑ ጊዜ መስራት ያስቸግራል። ከውጭ ሆኜ እንደው ደግፋለሁ አልኳቸው። ግን እንትን አላሉም። እንደው ያ አይሆን የማለት ሀሳብ አላስመስታቸውም። እነሱ የፈልጉት አብረን እንድንሰራ እንዲ ከዚህ ቀደም በባንኩ መስክ ሰርተሃል፣ ምንም እኮ ይሄን ያህል የሚያስቸግር እንገዳለን ያሉ ብዙ እንትን አሉ። ጥቂት ጊዜ ተጠራጥሬ ነበር። መጨረሻ ላይ ይሻልኩ እንግዲህ ልበርጌ ቆይቷል። ወደ አምስት አመት፣ ስድስት አመት ሆኖታል ከዚያን ጊዜ ጀምሮ እንግዲህ ባንክ የማቋቋም ስራ እየሰራው ነው ከሰዎች ጋር። አሁን ወደ መጨረሻው ግባችን ለመድረስ የተዘጋጀን ነው። ዲህል ፈቃዱ ከሆነ በሚቀጥለው አመት ውስጥ ድንገት የምስራችን እናገኝ ይሆናል። የምስራችን እንግዲህ የምለው አንደኛ የመንግስት ፈቃድ ከዛ በኋላ ደግሞ ይህንን ባንክ ለማቋቋም ይሉናል። እዚህ የመንግስት ተቆጣጣሪዎች በተለየ ኤፍዲአይሲ የሚባል ለባንኮች ፈቃድ የሚሰጣለ ክፋት ችላላቸው ብሎ የመጨረሻው ፈቃድ የሚሰጠው እሱ ነው። ፌዴራል ዲፖዚት ኢንሹራንስ ኮርፖሬሽን ይባላል። ከረጅም ጊዜ በፊት የተቋቋመ በፕሬዚደንት ሮዝቬልት ጊዜ ከሁለተኛው ወረም ጦርነት ትንሽ ቀደም ሲል ተቋቋመ ነው እና ባንኮችን ለመደገፍ ባንክ ውስጥ ገንዘቡን የሚያስቀምጥ ሰው በአንድ ምክንያት ባንኩ ቢከስር አስቀማቾች፣ ሰዎች አንድ አይነት ኢንሹራንስ ሊያገኙ በሙሉም ባይሆን ያስቀመጡት ገንዘብ በሙሉ ባይሆን እስከተወሰነ ድረስ ማለት ነው። ለምሳሌ ሂሳብ እየተሻሻለ በአሁኑ ጊዜ ይሄ ድርጅት አንድ ሰው ባንክ ውስጥ ገንዘቡን አስቀምጦ ባንኩ ይከስር እንደሆነ እስከ ሁለት መቶ ሀምሳ ሺህ ዶላር ሊከፍለው ይችላል። እዚያ በላይ ከሆነ አይከፍልም። እንግዲህ ምን ማለት ነው? መጠነኛ ገቢ ላላቸው ሰዎች እንደ በሙሉ ይከፍላቸዋል። ባንክ ያስቀምጡ ስንገንዘብ እንደ ማለት ነው። ቢያንስ ቢያንስ በመካከለኛ ገቢ ደረጃ ማለት ነው። ያው እንደዚህ ሁለት መቶ ሃምሳ ሺህ ባንክ ያለው መቸም ጥሬ ጊዜ የሚያስቀምጥ ሰው ገንዘብ አለ ማለት ይቻላል። ግን ሚሊየነር ነው ግን ማለት ያስቸግራል። እስቲ ወደዚህ ዘርዘር አድርገን እንመጣለን። አቶ ተካልኝ ወደዚህ ወደ ባንክ ሐሳባችሁ ይሄ ሪፐብሊካንስ ሰው እንደ ትሮን በተለያዩ ሳይቶች ላይ ይገኛል። በእንግሊዝኛ እየጻፉት አማዞን ላይ ያለ ባርን ሴንድ ኖብል ላይ ያለ፣ ዋልማርት ላይ ያለ፣ ምናልባት አግኝተው ማንበብ የሚፈልጉ ቢኖሩ ከነዚህ ቦታዎች ማግኘት ይቻላል። በጥሩ ዋጋ ይሸጣል። ግን እርሱ አሁን የጠቀሱት የአማርኛው ቅጂ አብዮታውያን በነገስታት ዙፋን ላይ ብለው ያዘጋጁት በምን ደረጃ ላይ ይገኛል? እንግዲህ በአማርኛ ተርጉሜ ተዘጋጅቷል። አሁን አልቋል ማለት ይቻላል። አንድ ቦታ ላይ ትንሽ ምዕራፍ ለማድረግ እንትን እያልኩ ነው እየሰራሁ ነው። አልቋል ማለት ይቻላል። እንግዲህ እሱን ለማሳተም ነው የማስበው ኢትዮጵያ ነው፣ ምክንያቱም በአማርኛ ስለሆነ አማርኛው መጽሐፍ ያለው በአብዛኛው ሰው ኢትዮጵያ ነው ያለው እዚያ ቢሆን እዚህ ማሳተም ይቻላል፣ ግን አንባቢው ኢትዮጵያ መጽሐፉ የሚታተመው አሜሪካ አይሆንም። እንደሚጠቀው መጀመሪያ ዋጋው ዋጋውዳል። ሁለተኛ ደግሞ ስንቱ ሰው ነው እዚህ መጥቶ የሚገዛው? ወይም ደግሞ ሰው ልኮ ግዙልኝ እያለ የመግዛት የሚችለው ስንት ሰው ነው? የማይሆን ነገር ነው እና እዚያው ቢታተም ይሻላል። ይ ነው እንግዲህ እሱንም ቢሆን እግዚአብሔር ፈቃድ ከሆነ ይቻል ሶስት ትኬት ወራት ውስጥ ለማሳተም ሞክራለሁ። አሳታሚዎችን አነጋግረዋል እስካአሁን ድረስ? አዎ፣ አንዳንዶችን አነጋግረ ያለሁ ገና እንግዲህ በተቻለ መጠን ጥሩ ጥራት ያለው አሳታሚ ምክንያቱ ኢትዮጵያ ውስጥ ሊታተሙ መጽሐፍ አሁን በጣም ብዙዎቹ አንዳንድ ጉለት አላቸው። ለምሳሌ ፎቶግራፎች ጠርተው አይወጡም። አሁን ከሌ ከስሩ ከሌ ሲል አሁን የማቃቸው ሰዎች ፍቅር ጊዜ ያንመጽሐፍ ሳንም ስለመንግስት ነዋይ አብዮት ብዙ ፎቶግራፎች አሉት መጽሐፉ፣ እና አብዛኞቹ ሰዎች ዛ ውስጥ ያሉትን አውቃቸዋለሁ፣ ባር ወይ ደግሞ ወዳጅነት። ነገር ግን ፎቶግራፋቸውን ሳይ ከስሩ የተጻፈው ከሌ ነው የሚለውን ካላየ በስተቀር እነሱ መሆናቸውን አላውቅም። በፍጹም አይታወቅም። ልክ ነው። የፎቶግራፍ ጥራት ችግር ነው። የወረቀት ጥራት ጥሩ አይደለም። ደግሞ ማውጫ ሰረኞች፣ ኢንዴክስ ብዙዎቹ ማውጫ የላቸውም። ብዙ የፊደል ጉድለት ስህተት አለ እና፣ እንግዲህ እንደው የተሻለው አታሚ ቤት የትኛው ነው ብዬ እያፈላለኩ ነው። አሉ፣ ጥቂቶች አሉ። እንግዲህ ከነሱ አንዱ ለመምረጥ ደግሞ እንደምታውቀው በአሁኑ ጊዜ እርግጥ ነው ነጻነት አለ፤ የማተም የማንበብ፣ የመናገር ነጻነት አለ። ግን አንዳንዶቹ ይፈራሉ። ምሳሌ ልስ- መጽሐፉን ከተረጎም ከጨረስኩ በኋላ እንዴ ስለ አሁኑ ሁኔታ ትንሽ መናገር አያስፈልግም ወይ ይሄ አንድ ምዕራፍ መጨረሻ ላይ አስገብቻለሁ ወቅታዊው የፖለቲካ ሁኔታ የሚል የመጀመሪያው የእንግሊዝኛው ቅጂ ላይ የሌለ ማለት ነው። የሌለ ከትርጉሙም ጋር የሚሄድ ነው። ምክንያቱም በእንግሊዝኛ ስ ወደ መጨረሻ ላይ ድምዳሜ ሳደርግ እንግዲህ ወደፊት ኢትዮጵያ ሀገራችን በዚህ በዚህ አይነት መንገድ ልትሄድ ትችላለች፣ ጥሩ መሌ ልታገኝ ትችላለች እያልኩ እናገር ነበር እና ይህን ከዚህ ጋር አያይዤ ያ ምኞት ተፈጸመው ወይስ እንዴት ነው ብዬ የመናገር እድል ስላለ ባይኖርም፣ ስለአሁኑ ነገር ትንሽ መናገር ያስፈልጋል። ስለአሁኑ ሁኔታ ይህም ብዬ ነበር። እንግዲህ ድንገት የሚያስደነብራቸው ሰዎች ይኖሩ ይሆናል። አታሚዎች ይፈሩ ይሆናል። አጋር በሆኛል የሚ እንግዲህ ሊሰጉ ለዓመታት የዘለቀ መሸማቀቅና ፍርሃት እንግዲህ በአንድ ዓመትና በሁለት ዓመት አይለቅም። ያደረ ስጋት ሁል ጊዜ መኖሩ አይቀርም ሙሉ በሙሉ ሰው የነጻነት ምንነት በደንብ እስኪገባው ድረስ። እና ቅድም ያሉት ደግሞ የህትመት ጥራት እንደዚሁ ከሀገሪቱ እድገትም ጋር የተያያዘ ይመስለኛል። እውነቱን ነው። ይሄ የሙሉ ቀለም ህትመት ወይም ፉል ካለር ፕሪንት እና ፖሊሽ ማድረግ እንደዚህ የመሳሰሉ ትልቅ ችግር አለ ኢትዮጵያ ውስጥ። ቢኖሩም ዋጋው ደግሞ እጅግ ከፍተኛ ነው፣ የሚቀመስ አይደለም ለአንባቢም ስለዚህ፣ እዚህም ላይ እንግዲህ አሳታሚዎች፣ መንግስትም ትኩረት ይሰጣሉ ብለን ተስፋ እናድርግ። እንግዲህ ወደፊት ህትመት ማለት ምን ማለት እንደሆነ ሁሉም የሚገነዘበው ይመስለኛል። ስለ ሀገር እድገት ሲታሰብ ህትመትን ሁለተኛ ደረጃ ላይ አስቀምጦ የሚቻል ነገር አይመስልም እና እንግዲህ የተሳካ እንዲሆን እመኝሎታለሁኝ። መጽሐፎም የአማርኛው በቅርቡ ይወጣል ብለን ተስፋ እናድርግ። አሁን ቅድም ወደ ጀመሩት የባንክ ሀሳብ ደሞ ስት ይልምጣና መቼም አሁን ያሉበትም ስራ ስለሆነ በቅርቡ ባወጣ ያወጣችሁት አንድ ጽሁፍ ላይ ባንክ ለማስጀመር ባንክ በተትረፈረፈበት ሀገር ውስጥ ምን አስፈለገ? የሚል ጥያቄ አንስታችሁ ነበረ። እዛ ጽሁፋችሁ ላይ አይቼ ነበረ። እውነት እኮ ነው። አሜሪካ ውስጥ ባንክ ማቋቋም ምን አስፈለገ? የባንክ ሀገር አይደለች እንደ አሜሪካ። ልክ ነው እንዴ? ባንክ በየቦታው ተንጠባጥባል ማለትም ይቻላል። እና እውነት ክንደው አንድ ስብሰባ ስንጠራለው ይህን በዚህ አይነት ሁኔታውን የገለጽ ነው። ባንክ በተትረፈረፈበት ሀገር ምን አስፈለገ? እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው። እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር ያሉ ኢትዮጵያውያን እንደምታውቀው በንግዱ ዓለም በሰርቪስ ዓለም በተለይ በሬስቶራንት ግሮሰሪ፣ ምን ምን ብዙ የተሰማሩ ኢትዮጵያውያን አሉ። ዋሽንግተን ዲሲ ለምሳሌ አስር ሀያ ሰላሳ ዓመትን የሚሆን እድሜ ያስቆጠሩ ሬስቶራንቶች እንዲህ አሉ። ሌሎችም ጠቃቅን ቢዝነሶች አሉ። ደግሞ እንዲሁም በግላቸው ሬል ስቴት እንደ የተሰለፉ ሰዎች አሉ። እነዚህ ሁሉ ባንክ ሄደው እንደ ልባቸው ብድር ያገኛሉ ለማለት አያስደፍርም። እንዲውም የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው። ብዙ ሰዎች ተቸገርን እያሉ ችግራቸውን ይናገራሉ። እንግዲህ ያው እንደምታውቀው እነዚህ ባንኮች እንደዚህ በጣም አነስ አነስ ያለ ንግድ ያለው ሱቅ ያለው ሰው ሲመጣ ትንሽ በጥርጣሬ ነው የሚመለከቱት። እዚያ ላይ ደግሞ የታወቀ ነገር ነው። አሜሪካን ሀገር ማይኖሪቲ የሆነ ጥቁር ወይ ሌላ የሆነ ግለሰብ ችግር ያጋጥመዋል። ከአሜሪካን ታሪክ ጋራ የተያያዘ ነው፣ ማይካድ ነው። የጥርጣሬ ማለት ሆኖ አዎ፣ እንዲህ ገንዘባችንን አይመልሱብን ይሆናል እያሉ ይጠረጥራሉ። ጥሩ ምሳሌ ለዚህ እንደው አንድ ምሳሌ የዛሬ መቶ ዓመት ገደማ ኢጣሊያኖች ወደዚህ በስደት ሲመጡ ይናቁ ነበር። እንደ ፈረንጅ አይቆጠሩ ነበር ተመስሎኝ። ደግሞ የአየርላንድ ሰዎች እና አሁን አሁን ነው እንደውም ፈረንጅ የተባሉት ያኔ ግን ይናቃሉ እና በተለይ ጣሊያኖች እዚህ ሀገር መጥተው እንግዲህ ያው ጣሊያን እንደምጠቀው ሀገሩ ንግድ የለምደ ነው ሬስቶራንት አለው ፓስታውን ለዛኛውን እየሰራ ያለ እዚህ ሲመጡ በቃ በዚያ በሚያውቁት ስራ መስክ ለመሰማራት ብድር ሲጠይቁ ይቸገራሉ። በጣም ያስቸግሯቸዋል። የአሜሪካን ባንኮች ማለት ነው። እና አንዱ ከመካከላቸው ምን ይላል እ እኛ በዚህ ሀገር የመጣ ነው እንደ እድል ይኖረናል። ብዙ ወሬ ነበር የምንሰማው፣ በቃ ባንክ ተበድሮ አንድ ሰው ሊበለጽግ ይችላል ነበር የሚሉ በካ እንዲህ ነው። እንግዲህ አሁን ማድረግ የሚገባን እኛ አንድ ላይ ሆነን የራሳችንን ባንክ እናቋቁም ብለው ባንኩን ምን ብለው ይሰይሙታል ልትል የተለይ ባንክ ኦፍ ሊትል ሊትል ብለው ትሰይማለህ። ይሄ የሆነ ታሪክ ነው በቅርብ ጊዜ ውስጥ የአሜሪካ ነገር በፊልም ታይቷል እንደ ዶኪመንተሪ እኔም እዚህ አይቼ ነው ይሄንን ምነግርህ እና ባንክ ኦፍ ሊትል ሊትል ይጀምራሉ። ዛሬ ገናና ባንክ የሆነው ማለት ነው። ቆይ ልንገርህ ልትል ወተለ እና በደንብ ብድር እያገኙ ሰዎቻቸው በደንብ እየሰሩ በለጸጉ። ባንኩ እየተስፋፋ እያደገ እንትን ትልቅ ባንክ ሲሆን ምን እንዳሉት ታውቃለህ? አሁን ባንክ ሁሉት ኢታሊ መሆኑ ቀርቷል። ባንክ ኦፍ አሜሪካን ብለው ብለው። ዛሬ ባንክ ኦፍ አሜሪካ ይሄ ካሉት ባንኮች ውስጥ ወይ አንደኛ ወይ ሁለተኛ ነው። ብዙ ጊዜ ወዲህ ሂሳቡን አላየውም፣ ግን በአንደኛ ወይ ሁለተኛ ደረጃ ባንክ ኦፍ አሜሪካ፣ ሲቲ ባንክ እንደዚህ ናቸው ያሉት። ባንክ ኦፍ አሜሪካ ታሪኩ ይሄ ነው። ስለዚህ ኢሚግራንቶች ሁልጊዜ ችግር አላቸው። እንግዲህ የእነሱን በምሳሌ በመከተል የደቡብ ኮሪያ ባንክ አለ። እንደምታውቀው ዩክሬንያኖች ክሬዲት ዩኒየን ባንክ አላቸው። ይሄ ነው እንግዲህ፣ ባንክ በተትረፈረፈበት ሀገር ቢሆን ኢሚግራንቶች ችግር ያጋጥማቸዋል። እኛም ሰው ችግር ገጥሞታል። መነሻው ይሄ ነው ልልህ ነው። አቶ ተካልኝ፣ እንግዲህ ያን ጊዜ እነሱ የባንክ ሀሳብ በነበራቸው ጊዜ የዛሬ መቶ ዓመት የነበረው ሁኔታ እና ከመቶ ዓመት በኋላ ያለው የፋይናንስ ሁኔታ፣ የመጣኔ ሀብቱ ሁኔታ የአሜሪካን ቢሆን የተለያየ ነው። ምናልባት ያን ጊዜ ያስፈልግ የነበረው ገንዘብና የገንዘቡ የራሱም አቅም አሁን ካለው ጋር ሲተያይ የተለያዩ ናቸው። እንዳሉት ደግሞ የባንኩም መስፋፋት እንዳሁኑ አልነበረም። አሁን ኢትዮጵያውያን ባሉበት ሁኔታ እንዲህ አይነት ባንክ ባንክ ኦፍ አሜሪካን ወይም ባንክ ኦፍ ሊትል ኢታሊን መስሎ ተቋቁሞ ወደዛ ደረጃ ሊያድግ የሚችል ባንክ ማቋቋም ይቻላል ወይ? አሁን አሜሪካ ውስጥ ላሉ ኢትዮጵያውያን አንደኛ፣ ሁለተኛ ባንኩ ለኢትዮጵያውያን ብቻ ነው ወይ የሚያገለግለው? ውይይቱ አልተቋጨም፣ ይቀጥላል። በዌብሳይታችንና በፌስቡክ ገጻችን ላይ ደግሞ ሙሉን መከታተል ትችላላችሁ። እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። ከንዱ በፈሰ ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ጽዮን ግርማና እኔም ሶሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ